በኢትዮጵያ ድርቅ በተከሰተባቸው በቦረና ዞን፣ በባሌ፣ በደቡብ ክልል የሚገኙ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን፣ እንስሳቱን መጨረሱን፣ ለምግብ እጥረት መጋለጣቸውን እየተናገሩ ነው። የአካባቢያቸው ሰዎች ለሥራ አጥነት መዳረጋቸውንና የሚያገኙት እርዳታን በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግሥት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ጠቁሞ አሁን አስቸኳይ የምግብ እርዳታ የሚያስፈልገው ሰው ቁጥር 7.8 ሚሊዮን መድረሱን አስታውቀዋል። እርዳታ ለማድረስ የተፈለገውን ያህል ገንዘብ ባይገኝም ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑን ፌዴራሉ መንግሥት አመልክቷል። ጽዮን ተጨማሪ ዝርዝር አላት። በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመ ሁሉ የከፋ ድርቅ በዚህ ዓመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞት እና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የምህር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሁማኒቴሪያን ሪኳርመንትስ ዶክመንት ኤች አር ዲ መሰረት በኦሮሚያ በቦረና እና በጉጂ ዞን በባሌ ዞንና በምስራቅ ሀረርጌ በሶማሌ ክልል በደቡብ በአፋርና በአማራ ክልል በአጠቃላይ አምስት ነጥብ ስድስት ሚሊየን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌዴራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የእለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋራ በጋራ የሚሰሩ የሰብአዊ ረዴት ድርጅቶች በተለያየ ጊዜ ለአሜሪካ ድምጽ ተናግረዋል። አቶ ጉዩ ሀለኬ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደር ናቸው። የዚህ ዓመት ድርቅ አካባቢያቸውን ማጥቃት ከጀመረ ከጥር ወር ጀምሮ ከብቶቻቸው እየመቱባቸው እንደሆነ ነግረውን ነበር። አሁ ወደ አስሮ ነብኛ በየቦታ በሰው እጅ ስለማይደርስ ወደ አስሮ ነብኛ አስር ከብት ምን አይነት ከብቶች ያላሙች ናቸው? አልኩታ እነዚህ ጥጃ ምናልባት የማያጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኛ እንትን እያለኩ ከመቼ ጀምሮ ነው እርሱ አስር ከብት ያለቀቦት? ጥር ከገባ በኋላ በቢያንስ 30 ቀን ሆነዋል። ስንት ከብት ነበሩት አስር 10 ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እንደዛ መቀረውም እኮ ያልቅብኛል እያልኩት ያው፣ የተለያየ ፍሩሽካና፣ መንግስት ምንቶን ሳረም ለቦርና ከብቶች አካባቢ ስለማታውቅ እንጂ በእጅ መቀለብ የማይቻል ከብቶች ናቸው። ስለዚህ በብዛት ያልቃሉ ብለህ ነው የምንገምተው። ስለዚህ ተስፋ ቁርጥ የመቀመጥ ነው እንጂ ምን። አቶ ጉዩን ባለፈው ሳምንት በድጋሚ አነጋገር ናቸው እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ። በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው እንጃ ይሄ ነው መብት ነው ብ ብዬ የማስቀምጠ ነገር የለም። ምን ያህል ከብት ሞተበት እርሶ? ስራሰ ነበረኛ ለ እዛኛ ወደ ሀያ ስምንት አሁን ሞቶብኝ አ ዛሬ ጠዋት ራሱ አንዱ ሞቶብኝ አሁ ሁለቱ ቀረብኝ። አሁን ባልደረባችን እስክንድር ፍሬ ወደ ሶማሌ ክልል ኮርኔ ዞን ኮንቱ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው አንድ መቶ ፍየሎች እና ሁለት መቶ ሀምሳ ግመሎች መካከል የበዛውን በድርቅ አጥተው ሀምሳ ብቻ እንደ ቀራቸው ተናግረዋል። ፍየሉ ሁሉም ትንሽ ትንሽ ቀራ፣ ሁሉም ሞተ። ሀምሳ ፍየሉ ብቻ ቀራ። ገበል አንድ መቶ ከመል ሰላሳ ሀያ አርባ ቀራ። ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ። አንዱ ምንድነው ያው በትክክል የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች። ምክንያቱም የውሃ መመናመን ና የግጦሽ ሳር መመናመን ያው የእንስሳት ጠፈንታ የሚወስን ስለሆነ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ። ያለ መታደግ እንዲቻል አንዱ የተደረገ ያለው ምንድነው በፌዴራል መንግስትም ለተደው በክልል መንግስታትም ከዛ ባለፈው ደግሞ ባለ ሀብቶችን ጭምር ክልል ለክልል በተደረገው ድጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት የሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ኦሞ ስንወስድ የኩራዝ ስኳር ኢንዱስትሪ አካባቢ ስላለ ሸንኮራ አገዳ ኢንዱስትሪ በማምጣት ቆርጦ የመገብ ስራዎች አሉ። ወደ ፓርኮች አስጠግቶ መገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን አሁን በሀገራችን ያለው የእንስሳት ሀብት ከፍተኛ ነው። እያንዳንዱ ሰው ያለው ስለዚህም ለእነዚህን እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው። እንደ ዘላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ መጠቀም መኖ ማልማት ልካም ነው የጀመርነዋል አሁን አፋር ክልል ላይ ሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር በዋናነት የዝናብ ሁኔታ መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። እንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው፣ ስማቸው እንድጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ። አይ ምግብ የሚመጣ ምንም የለም። እንግዲህ በቃ ሰውዬ እንትን ይሄ ድንች ሞጎ የሚባል አለ እንድመረስ ቁጥር ይህን እየበሉ ነው አሉት። ተመረት ቆፈር ድንች አለ ሞጎ የሚባል ሱኒንከ ይትን እየቆፈሩ እየበሉ ነው። ከተማ ውስጥ ያለው ትንሽ የከተማ ኑሮ እንደ በገበያ ላይ የሚገኘው በአንዳንድ አንድ የሚገኘውን ነገር ይዙ እንደ እየተዳደሩ ነው አሉት። ከብቶች በጣም በጣም አስቸጋሪ ሁኔታ ላይ ነው፣ በጣም እና ምንም ነገር የለም። በጣም የምሰጠው ነገር ብዙ ኦልሬዲ ያለቁ ነው በቃ። ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ በረዶውና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢ ምን እንደሚያካልል ተነግሯል። በዚህ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ፈለጉ ከሁለት ወር በፊት ስለ መኖሪያ ቀያቸው አስተያየታቸውን ሰጥተውን ነበር። አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬት የተከፍለው በሰማንያ ሶስት አመተ ምህረት ስለሆነ በሰማንያ ሶስት አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እና ሰዎች ዛሬ ወደ አስር በላይ ሰው አፍርተዋል። አስር በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬት ጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት የለውም በባሌ ዞን በዳሎምና ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ ኦሮመኛ ቋንቋ ዝግጅት ክፍል እንደተናገሩት በባሌ ዞን ብሔራዊ ፓርክና በአቅራቢያው ያሉ ዞንና ወረዳዎች በድርቅ መጎዳታቸውንና ደንና የውሃ ኩሬዎች በአሳዛኝ ሁኔታ መድረቃቸውን ተናግረዋል። የስራ አጥ ቁጥር መጨመሩንም ገልጸዋል። እንዲሁም ሆኖ ከፌዴራል መንግስትና ከለጋሾች የሚመጣው እርዳታ በአግባቡ እንደማይሰጣቸው ይገልጻሉ። ማንኛ ገራረበ ማንጉዶ ዱሎቲ ልማ ከለጋሽ ድርጅቶችና ከመንግሥት እርዳታ ይላካል። ነገር ግን እዚህ ከደረሰ በኋላ መጋዘን ውስጥ ተቀምጦ ጉቦ ይጠየቅበታል። ለምሳሌ አንድ ኩንታልና ከዚያ በታች ለምናገኝ ሰዎች አምስት መቶ ብር ጉቦ ተቀብለው ነው እርዳታ የሚሰጡን። ይህንን የሚያደርጉት በአካባቢው አስተዳደር ውስጥ ያሉ ሰዎች ናቸው። ጉቦ ከተከፈለ በኋላም ቢሆን አሁን ያንተ ተራ አይደለም እያሉ የሚመልሱት ሰውም ይኖራል እርዳታ ሊቀበል ሄዶ ባዶ አህያ ጎትቶ የሚመለስ ብዙ ሰው አለ በየመንገዱ ባጭሩ እኛ አካባቢ ምንም እርዳታ የለም ማለት ይቻላል። ድርቁ ይፋ ከተደረገበት ከታህሳስ ወር ጀምሮ የግጦሽ መሬትና የውሃ ኩሬዎችን ጭርሱኑ ማድረቁን የአርብቶ አደሮች የኑሮ መሰረት የሆኑትን እንስሳት መጨረሱን ሲዘገብ ቆይቷል ስራ ማጣት መፈናቀልና ተማሪዎች ከትምህርት ገበታቸው መስተጓጎል ተዘግቧል በአንጻሩ ኮሚሽኑ የተፈናቀሉት ሰዎች ውሃ ፍለጋ ከቦታ ቦታ የተዘዋወሩ ናቸው ይህ ደግሞ ተረጂዎቹን በአንድ ቦታ አግኝቶ ለመርዳት ያግዛል ብሏል ተማሪዎቹን በምገባ ፕሮግራም ወደ ትምህርት ገበታቸው ተመልሰዋል ብሏል። ከነዚህ መግለጫዎች በኋላ ኮሚሽኑና የተባበሩት መንግስታት የሰባዊ ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት ለቪኦኤ እንዳስታወቁት የተጎጂዎች ቁጥር በመጨመሩ የሰባዊ እርዳታ መጠየቂያው ሰነድ ኤች አርዲው ተከልሷል። የተረጂዎች ቁጥር በሁለት ነጥብ ሁለት ሚሊዮን ጨምሮ ሰባት ነጥብ ስምንት ሚሊዮን ሆኗል። ይህ ሆነው ደግሞ አስቀድሞ ለአምስት ነጥብ ስድስት ሚሊዮን ህዝብ የተፈለገው አንድ ቢሊዮን ዶላር ሳይገኝ ነው። ኮሚሽነር አቶ ምትኩ ካሳ እንደተናገሩት እስካሁን ከዚህ ገንዘብ የተገኘው የአሜሪካ መንግስት በዓለም አቀፉ የምግብ ፕሮግራም ደብሊው ኤፍ ፒ እና በጃይንት ኢመርጀንሲ ኦፕሬሽን አማካኝነት የሰጠው አንድ መቶ አስራ አራት ሚሊዮን ዶላር ብቻ ነው ብለዋል። ኮሚሽኑ ድርቁን ለመቋቋም እየሰራ መሆኑን እርዳታውንም ለማዳረስ ከፍተኛ ጥረት እየተደረገ ነው ይላሉ። ረሀብ የለም ሲሉም ይከራከራሉ። አንዱ ረሀብ በእኛ ኮንቴክስት የለም። ለምንደው ረሀብ የሌለበት ምክንያት እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ የቀረበላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሀብ የለም። ለምንድነው የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች። በነገሌ ቦረና ነዋሪ ለሆኑና ስማቸው እንዲጠቀስ ላልፈለጉ ነዋሪ ይህንን የመንግስት አቋም አስመልክቼ ጥያቄ አቅርቤላቸው ነበር። በመንግስት በኩል እንደ እንደ ሶማሌ እንደ ሱዳን እንደ ሳውት ሱዳን በጣም ከባድ የሚባል ረሃብ ያለባቸው ቦታዎች እየተፈጠሩ ነውና ኢትዮጵያ እንደሱ አይደለም፣ መቆጣጠር ችለናል፣ ሰው እስካሁን አልተራበብንም ብለዋል። ይህንን የምትከታተሉ ከሆነ እዚህ ላይ ያላቸው አስተያየት ምንድን ነው? ሙሉ ኢትዮጵያ ማለት አንችልም። ብቻ ይሄ ወደ እኛ ያለ ነው። የጉጂ ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ሕዝብ ከዚህ በታች እስከ አሁን እኔ ካለሁት አካባቢ ጀምሮ እስከ የሞየለ ያለው ሀገር አደገኛ የሆነ ድርቅ አለ፣ ረሀብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የኛ ሰዎች እንዴት እንደሚገምቱ አናቅም። እኔ ትውልደም ገጠር ነው ከኛ ከራሳችን ከራሳችን በረት ብቻ ብዙ ከብቶች አልቀዋል። ይሄ ሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሀብ አለ፣ ረሀብ ከፍተኛ ረሀብ አለ። እርዳታ በመጠን አለ ብለን እንትን እንላለን እንጂ ከፍተኛ ረሀብ አለን ብለን እንገምታለን። እዚህ እኛ ያለነው አካባቢ ማለት ነው። ለጋሽ ድርጅቶች በቀጣይ ተመጣጣኝ ዝናብ ካልዘነበና ና የተጠቀሰው ገንዘብ መገኘት ካልቻለ አደጋው ከፍተኛ ሊሆን እንደሚችል ስጋታቸውን ከወዲሁ እየገለጹ ነው ከወዲሁ እየገለጹ ነው። የኢትዮጵያ መንግሥት በበኩሉ እስካሁን አጥጋቢ እርዳታ ባይገኝም የፌዴራል እና የክልል መንግሥታት በጀት መድበው ምግብ እያቀረቡ ነው ብሏል። ስለ ሰብአዊ ጉዳዮች የዜና ትንታኔና በማቅረብ የሚታወቀው የተባበሩት መንግስታት ድርጅት የዜና ወኪል ኢሪን በበኩሉ በኢትዮጵያ የተከሰተው ድርቅ እንደ ሌሎች የአፍሪካ ሀገራት ጦርነትና የእርስ በርስ ግጭት የመሳሰሉ አባባሽ ምክንያት ባይኖሩትም አደጋው ግን ቀላል አይደለም ብሏል። በኢትዮጵያ ባለፈው ዓመት በተከሰተው ድርቅ አስር ነጥብ ሁለት ሚሊዮን ሕዝብ ለምግብ እጥረት ተጋልጦ እንደነበር ይታወሳል።